the voice of America. በኢትዮጵያ በይፋ የስራ ጉብኝት ላይ የሚገኙት የሱዳኑ ፕሬዝዳንት ኦማር ሐሰን አልበሽር የአፍሪቃ ቀንድ ሀገሮች ኤርትራን በመጨመረ አንድ የምጣኔ ሀብት ማህበረሰብ ለመፍጠር መስራት አለባቸውአሉ። አሉ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በበኩላቸው የሱዳንና የኢትዮጵያ ግንኙነት ለአካባቢው ሀገሮች ምሳሌ ሊሆን እንደሚችል ገልጠው እነኚህ የአካባቢው አገሮች በአስቸኳይ ውህደት እንዲፈጥሩ ሲሉም አሳስበዋል። መለስካቸው ማ ዝርዝሩን ይዘዋል። ሁለቱ መሪዎች ትናንት በብሔራዊ ቤተ መንግስት ተገኝተው ለጋዜጠኞች በሰጡት መግለጫቸው በሁለትዮሽ ግንኙነታቸውና በአካባቢው ግንኙነታቸው አተኩረዋል። በሁለትዮሽ ግንኙነታቸው አኳያ በንግድ ለመተሳሰር ስምምነት መፈራረማቸውን ገልጸዋል። ከዚያም ባሻገር በመንገድ፣ በቴሌኮሚኒኬሽን በኤሌክትሪክ ኃይል አቅርቦትና መስመር ዝርጋታ እና በመሳሰሉት መስኮች የተጀመሩ ሥራዎችንና የተቀረጹ እቅዶችን በየበኩላቸው ዘርዝረዋል። የአካባቢ አገሮችን በተለይም የአፍሪካ ቀንድ አገሮችን በተመለከተም የሱዳኑ መሪ ፕሬዚዳንት ኦማር ሐሰን አልበሽር የጀመሩት በአካባቢ ባሉ ሀገሮች መካከልና በሀገሮቹ ውስጥም ችግሮች እንዳጋጠሙ አስታውሰዋል። ከሁሉም ባይሆን ከብዙ ችግሮች እንደወጡም የጠቅላይ ሚኒስትር ኃይለማርያም ደሳለኝን የቀደመ ንግግር ተንተርሰው አስታውሰዋል። ይህን አዲስ ተፈጥሯል ያሉትን ሁኔታም ከፍ ላለ ግብ ለመጠቀም ምን እየተሰራ እንደሆነ ፕሬዚዳንቱ ይፋ አድርገዋል። خاصة بين أثيوبيا السودان جيبوتي والصومال በአካባቢው በሚገኙ መንግስታት ማለትም በኢትዮጵያ፣ በሱዳን፣ በጅቡቲና በሶማሊያ መካከል አንድ ዓይነት ስምምነት ያለ ይመስላል። ኤርትራንም ወደዚህ ለማስገባት በብርቱ እየሠራን እንገኛለን። ይህንን በማድረግ የአፍሪካ ቀንድን ምጣኔ ሀብት ማኅበረሰብን የሚመስል አካል ለመፍጠር እየሞከርን ነው። ይህ ደግሞ ደህንነትን፣ ጸጥታንና መረጋጋትን ለማስፈን የአካባቢው ህዝቦች ሁሉ ፍላጎት ነው። ጠቅላይ ሚኒስትር ኃይለማርያም በበኩላቸው በአፍሪካ ቀንድ ያሉ ሀገሮች ሁሉ በአንድ ወይንም በሌላ ነገር መተሳሰራቸው የማይቀር እንደሆነ አስገንዝበው በደህንነትና ጸጥታ ረገድ ያሉ ችግሮችንና መፍትሄዎቻቸውን ሁለቱ መሪዎች በስፋት እንደቃኙት ተናግረዋል። አክለውም ለአፍሪካ ቀንድ ሀገሮች ውህደት የኢትዮጵያና የሱዳን ግንኙነት መልካም ምሳሌ ሊሆን እንደሚችል ጠቁመዋል። በአፍሪካ ቀንድ ያለን ሀገሮች ህዝቦቻችን ተመሳሳይ ናቸው። ስለሆነም በአፋጣኝ ተቀናጅተን ለሕዝቦቻችን ሰላምን መረጋጋትንና ብልጽግናን ማምጣት አለብን ይህ ነው የግንኙነቶቻችን መሰረት። ላረጋግጥላችሁ የምፈልገው የኢትዮጵያና የሱዳን ግንኙነት እጅግ በጣም ጥሩና አርአያ ሊሆን የሚችል ግንኙነት እንደሆነ ነው። እኛ ሁለታችንም መሪዎች ይህንን ግንኙነት እያጎለበትን ነን፣ ከፍ ወዳለ ደረጃ ልናሳድገው ተስማምተናል። ፕሬዚዳንት በሽር ይህንኑ ግብ በተለየ መንገድ ያቀረቡት ይመስላሉ። የምንነጋገረው በእነዚህ ሀገሮች መካከል ስላለ የንግድ ነጻነት ነው። በኢትዮጵያና በሱዳን መካከል ይህ ተግባራዊ ሆኗል። መሠረታዊና ዋናው ግብ በሁለቱ አገሮች መካከል የሰዎችና የሸቀጦች ነፃ ዝውውር እንዲኖር ማድረግ ነው። ሌላው ዋና ግብ ደግሞ በአካባቢው ሀገሮች መካከል ፍጹም ውህደት እንዲፈጠር ማስቻል ነው። ይህ ለአፍሪካውያን ወንድሞቻችን መልካም አርአያ የሚሆን ነው። ጠቅላይ ሚኒስትር ኃይለማርያም ልሳሌ በበኩላቸው የአሁኑ የፕሬዚዳንት ኦማር ሐሰን አህመድ አልበሽር ጉብኝት ቀደም ሲል ሁለቱም ወገኖች ሲለዋወጡ ከነበሩት ጉብኝቶች በአይነቱ የተለየ እንደሆነም አስገንዝበዋል። የአሁኑ መንግሥታዊ ጉብኝት ሀገሮቻችን ይበልጥ እየተቀራረቡና ስትራቴጂያዊ ግንኙነታችንም ጥልቀት እያገኘ እንደሆነ ለማሳየት ነው። ከዲፕሎማሲ አንጻር ይህ ትልቅ ትርጉም አለው። እናም የተለመደው ወደ የዋና ከተሞቻችን እየተገባበዝን የምንለዋወጠው ጉዞና ጉብኝት ዐይነት አይደለም። ይሄ ይህንን ግንኙነታችንን ይበልጥ ለማጠናከር የተከናወነ ተግባር ነው። ምክንያቱም ሰላማዊ፣ ጠንካራና የበለጸገ አካባቢ እንዲኖረን እንፈልጋለን። ፕሬዚዳንት ኦማር ሐሰን አልበሽር በኢትዮጵያ የሚያደርጉትን ይፋ የሥራ ጉብኝት ነገ ይፈጽማሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ